ከተጀመረ አንደኛ ዓመቱን ሊያስቆጥር በዋዜማው ላይ የሚገኘው የኢትዮጵያ ሕዝባዊ አመፅ መጠኑን ይዘቱንና ባህሪውን እያሰፋ መጥቶ መንግስትን የአስቸኳይ ጊዜ አዋጅ ለማውጣት አስገድዶታል። በሳዑዲ አረቢያ ሪያድ ነዋሪ የሆኑና የዕለት ከዕለት የፖለቲካ ሁኔታን የሚከታተሉ አራት ኢትዮጵያውያን እንደገለጹት ግን የኢትዮጵያ ህዝብ ከአስቸኳይ ጊዜ አዋጁ ዝርዝሮች ባልተለየ መልኩ አፈናና እመቃ ውስጥ መኖሩ አዲስ አይደለም። የአስቸኳይ ጊዜ አዋጅ ሳይታወጅ በፊት ራሱ መንግስት ዲሽ ያወርድ ነበር። መንግስት ሰዎችን እዛ ጋር በሚያንጸባርቁ አቋማቸው ብቻ ያሸማቀቅ ነበር። ሌሊት እየወሰደ ያስር ነበር፣ ይገርፍ ነበር፣ ያለ ፍርድ ቤት ትእዛዝ ቤት ይፈትሽ ነበር። አሁን ፐብሊክሊ አስደንጋጭ እንዲሆን ተደርጎ ተነገረ እንጂ አዲስ ነገር አላየውበትም። ለስድስት ወራት እንደታወጀ የተገለጸው የአስቸኳይ ጊዜ አዋጁ የአስር ቀናት ክራሞት ለማየት ቢሞከርም መንግስት በራሱ መገናኛ ብዙኃን ከሚገልጸው በተለየ ሁኔታዎችን ከማባባሱ ውጪ መሬት ላይ ይህ ነው የሚባል ተጨባጭ ለውጥ አምጥቷል ብለው እንደማያምኑ አስተያየት ሰጪዎቹ ይስማማሉ። አቶ መሐመድ ያሲን ደግሞ ከሞቱት ዜጎች ይልቅ እየፈረሱና የወደሙ ተቋማት የመንግስት ትኩረት መሆናቸው የሚያንገበግብ ነው ይላሉ። የጠፉ ጥፋቶች እኮ ያሳዝኑናል። ከሰው ህይወት በላይ ግን አያሳዝኑንም። ከምታለቅስ እናት በላይ አያሳዝኑንም። የሞተ ልጇ ላይ ቁጭ ብላ እንድታለቅስ ከተደረገች እናት በላይ አያሳዝኑንም። ስለዚህ ይሄንን ስርዓት ለመለወጥ ይቻል ዘንድ ተነሳሽነቱ ከመንግስት መጀመር መቻል አለበት። ይሄ አስቸኳይ ጊዜ አዋጅ የታወጀው የገዥውን ፓርቲ እድሜ ለማስረዘም ነው ወይንስ ኢትዮጵያ ውስጥ ከረንትሊ የተከሰተውን የንብረት ውድመት ለመከላከል መንግስት ያወጣው የአስቸኳይ ጊዜ አዋጅ አቶ አብደላ ሬድዋን እንደሚሉ ገዢው ፓርቲ እንደ ፓርቲም ሆነ እንደ መንግስት ላለፉት በርካታ ዓመታት ገነባሁ በሚለው የአገሪቱ መልካም ገጽታና የዲፕሎማሲ ቅቡልነት ላይ ውሃ የሚቸልስ ነው። ወደነበረበት ለመመለስም ከፍተኛ ዋጋ ያስከፍላል። የአፍሪካ መቀመጫ ተብሎ አዋጁ ላይ ዲፕሎማቶች ከአርባ ኪሎ ሜትር ወጣ ብላችሁ መንቀሳቀስ አትችሉም፣ ማለት ስቴት ኦፍ ኢመርጀንሲ ከአንድ አመት በኋላ ተቀምጠው ሲገመግሙት ምን ያክል እርዳታ፣ ምን ያክል ኢንቨስትመንት፣ ምን ያክል ቱሪዝም ተብሎ በጣም ብዙ እኔ ይሄ ላያቢሊቲው ነው የሚታይ ከአሴቱ ይልቅ አስተያየት ሰጪዎቹ እንደሚስማሙት ኢትዮጵያ ከምን ጊዜውም በላይ በመስቀለኛ መንገድ ላይ ትገኛለች። መንገዱ ታዲያ አንድም የበረከት አንድም የመርገምት ነው። በጎውን መንገድ ለመምረጥ ደግሞ መንግስት፣ ተቃዋሚ ፓርቲዎች፣ የዲያስፖራ ማህበረሰብ አባላትና ከገዢው ፓርቲ ጋር በጥቅም የተሳሰሩ ወገኖች በዋናነት በጉዳዩ ላይ ሊንቀሳቀሱ እንደሚገባም አስተያየት ሰጪዎቹ አስምረውበታል። ትግሉ ይንቀሳቀስ፣ ህዝቡ ጥያቄውን ይጠይቅ፣ መብቱ ነው ይጠይቅ። ነገር ግን አውዳሚ በሆነ መልኩ ባንሄድ። ምክንያቱም ማለት ነው ነገ እነሱም ወደ ስልጣን ቢመጡ የደቀቀ ኢኮኖሚ ከመቀበል ፋንክሽናል የሆነ ኢኮኖሚ ቢቀበሉ ማለት ነው ወደ ዓለሙበት ኢትዮጵያን እናደርስባታለን ብለው አሁን ለሚያወሩት አላማቸው ይችሉ ነው የሚጠቀሙት እና እንደገና ከዜሮ እንዳይጀመር ማለት ነው። ህዝባዊ አመፁ መንግስትን አንዳንድ ማሻሻያዎችን አድርጋለሁ እንዲል ማስገደዱን የወሱት አስተያየት ሰጪዎቹ፣ ይሁንና መንግስት የከዚህ በፊቱን አድርጋለሁ የማለት ታሪኩን በማውሳት በጥርጣሬ ይመለከቱታል። የተሸመንበት ድናማ በጣም የተሳሰረ ስለሆነ እሱ ዋስትና ነው ብዬ አስባለሁ። እና ኢትዮጵያዊነት ከኢህድግን በላይ ነው፣ ብዙ ዘመን ይሻገራል ብዬ አስባለሁ። አቶ መሐመድ ያሲን እንደሚሉት ደግሞ ህዝባዊ ያመፁ መንግስትን ወደ ክብ ጠረጴዛ እስኪመጣ ድረስ ሊቀጥል ይገባዋል። የተቀማነው ነፃነት ላይ መዋደቅ ነው የሚበልጠው። ይሄንን ነፃነት ከማስከበር አንጻር ሁላችንም በአንድ ልንቆም ይገባል። በአንድ እስከቆምን ድረስ ያለው ስርዓት ወይ ይወድቃል፣ ወይ ደግሞ ዛሬ ያልታየው ስተት ታይቶት ተመልሶ እንዳልኩት እንነጋገር። አሁን እንደሚለው የፕሮፓጋንዳ ሳይሆን ማለት ነው፣ የእውነት እንነጋገር ብሎ ይመጣል። የስር ነቀል ስርዓት ለውጥ ባለፉት የኢትዮጵያ ታሪክ እንደ ዘይቤ መያዙን ያወሱት አስተያየት ሰጪዎቹ ገዢው የኢትዮጵያ ህዝቦች አብዮታዊ ዲሞክራሲያዊ ግንባር ልብ ገዝቶ ከማንኛውም የኢትዮጵያ ጉዳይ ያገባኛል ከሚልና ህዝባዊ ተቀባይነት ካለው ወገን ጋር ሊደራደር እንደሚገባ መክረዋል። ስለሺ ሽብሩ ሳውዲ አረቢያ ሪያድ።